ኢትዮጵያ ከኤርትራ የምትዋሰንባቸው አራት ድንበሮች ሙሉ በሙሉ ተዘግተዋል። የዛላምበሳ ሰርሃ ድንበር ቀድሞ የተዘጋ ሲሆን የራማ ክሳድ ኢቃ ድንበር ደግሞ ከሁለት ወራት በላይ ክፍቶ ሆኖ ሳይቆይ ተዘግቷል። ቀሪ ሁለቱ ድንበሮችም እንዲሁ ተዘግተዋል። ስለ ጉዳዩ ዛሬ መግለጫ የሰጠው የውጭ ጉዳይ ሚኒስቴር ዝርዝር ምክንያቱንና እንደምታውን ባይገልጽም ቃል አቀባዩ አቶ ነቢያት ጌታቸው ግን ይህንን መልሰዋል። የድንበሮችም የሰዎች ዝውውርንም የንግድ ሌሎች ዝርዝር ጉዳዮችን በሙሉ ግንኙነቱን ተቋማዊ መሰረት ለማስያዝ በሁለቱ ሀገሮች መካከል በተቋቋመ ቴክኒክ ኮሚቴ እየተሰሩ ያሉ ስራዎች በመልካም ሁኔታ ላይ እየሄዱ ነው ያሉት እነኚህ ዝርዝር ስራዎች ናቸው። በቀጣይ በሁለቱ ሀገሮች መካከል ያለውን ግንኙነት ተቋማዊ ቅርጽ የሚያስይዙትና በእያንዳንዱ ዝርዝር ጉዳዮች ላይ ምላሽ ማግኘት የሚቻሉ ስለዚህ ከዚህ ከኢትዮ ኤርትራ ጋር ያለውን አጠቃላይ ሁኔታ በውጭ ጉዳይ ሚኒስቴር በኩል ምንም አይነት የተለየ ነገር እንደሌለና መናገር የምችለው በመግለጫው የሱዳን አሁናዊ ሁኔታና የኢትዮጵያ እይታ ምንድን ነው የሚል ጥያቄም ተነስቷል። ቃል አቀባዩ የሱዳንን ጉዳይ እንደ አንድ የቅርብ ጎረቤት ሀገር ጉዳዩን በቅርበት እንመለከታለን፣ አካሄዱንም ከብሔራዊ ጥቅም አያይዘን እናያለን፣ የተለየ ነገር ግን አይኖርም ብለዋል። ከህዳሴ ግድብ ጋር በተያያዘም በሌሎችም ጋር በተያያዘ ምንጊዜም ቢሆን ብሔራዊ ጥቅማችንን ባስጠበቀ መልኩ ግንኙነቱን ክትትል የምናደርግበት ነው የሚሆነው። ኢትዮጵያ እንደ ጎረቤት ብቻ ሳይሆን ከሱዳን ጋር እንደ ኢጋድ ሊቀመንበርነታችንም የአካባቢውን ሀገራት ወክለን በሱዳን የሚካሄደውን ሁኔታ ይበልጥ የምንከታተልበት ሁኔታ አለ። ዛሬ የሚጀምረው ሁለተኛው የቻይና የአንድ መቀነት የአንድ መንገድ ፎረምም ሌላኛው የመግለጫው አካል ነበር። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ልዑክ በቻይና በሁለትዮሽና ሌሎች ጉዳዮች ከፕሬዚዳንት ሺ ቺንፒንግ ጋር እንደሚወያዩና በዚህም ፎረም ኢትዮጵያ ተጠቃሚ እንደነበረችና በቀጣይም ተጠናክሮ እንደሚቀጥል በመግለጫቸው ቃል አቀባዩ አንስተዋል። በኢንቨስትመንት፣ በኤነርጂ፣ በመሰረተ ልማት ግንባታ የግል ባለ ሀብቱንም ባሳተፈ መልኩ ለመንቀሳቀስ የሚያስችላት ምቹ ሁኔታ ፈጥሮላታል። ይህንንም በዚህ በዘንድሮም የቤልተን ሮድ ኢኒሽቲቭ ይበልጥ አጠናክሮ ለመጠቀም በስፋት እንቅስቃሴ ተደርጓል። ኢትዮጵያ 26ኛውን የሚዲያ ነጻነት ቀን ጉባኤ እንድታካሄድ መመረጧ ያለፈው አንድ አመት ስራ ውጤት መሆኑንም ቃል አቀባዩ አቶ ነቢያት ጌታቸው አንስተዋል። በሀገራችን ውስጥ የተካሄደውን የለውጥ ሂደት በተለይም ደግሞ በዚህ አንድ ዓመት ውስጥ በሀገሪቱ መገናኛ ብዙሃን ላይ ከፍተኛ የሆነ የሚዲያ ነጻነት የተስተዋለበት ወቅት በመሆኑ ይህንኑ ተገቢውን እውቅና በመስጠት የተደረገ ነው። ከዜጎች ዲፕሎማሲ አንጻርም በዚህ ሳምንት በታንዛኒያ እና የመን በእስር ላይ የነበሩ ወደ 300 የሚጠጉ እስረኞች መፈታታቸውንና ወደ ሀገር ውስጥ መግባታቸውን፣ ያለመኖሪያ ፍቃድ በሳውዲ አረቢያ ሲኖሩ የነበሩ 850 ዜጎች በፍቃዳቸው ወደ ሀገራቸው መመለሳቸውንም አብራርተዋል። ነባሩ የሀገራዊ ደህንነት ስትራቴጂም የማሻሻል ስራው እየተጠናቀቀ መሆኑን በመግለጫቸው አንስተዋል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ